A economia ፋይዘር የተባለው የአሜሪካ ኩባንያና የጀርመን አጋሩ ባዮንቴክ ለኮሮና መከላከያ ያዘጋጁት እጩ ክትባት ስራ ላይ እንዲውል ከአሜሪካ የምግብና የመድኃኒት ቁጥጥር ባለስልጣን ወይም ኤፍዲኤ ፈቃድ መጠየቃቸውን ባለፈው ሳምንት አስታውቀዋል። የአሜሪካው ግዙፍ የመድኃኒት አምራች ፋይዘር እና ባዮንቴክ የተባለው የጀርመን አጋሩ ኮሮናን ለመከላከል ያዘጋጁት ይኸው ክትባት 95 በመቶ ስኬታማ መሆኑን አስታውቀው ነበር። ሞዴርና በተባለ ሌላ የአሜሪካ ኩባንያ በተናጠል እንዲሁም የስዊዘርላንዱ አስትራዜኔካ ከብሪታንያው ኦክስፎርድ ዩኒቨርሲቲ የሚሞክሯቸው ክትባቶች ስኬታማነታቸው በየተቋማቱ ተገልጿል። በተለይ በምዕራባውያን ኩባንያዎች የተዘጋጁት ሶስት ክትባቶች እስከ ትናንት ማክሰኞ ኅዳር 15 ቀን ድረስ ብቻ በአሜሪካው ጆን ሆፕኪንስ ዩኒቨርሲቲ መረጃ መሰረት ከ14 ሚሊዮን በላይ ሰዎች ለገደለውና ከ59 ሚሊዮን 462 በላይ ሰዎችን ለያዘው የኮሮና ወረርሽኝ መፍትሄ ይሆናሉ የሚል ተስፋ ባለፉት ሳምንታት ጠንካራ ነበር። ዶክተር ቴዎድሮስ አድሃኖም ይህን ዜና መልካም ብለው ስርጭቱ ግን እንደሚያሰጋቸው ተናግረዋል። በክትባት ሙከራዎች በተሰማው አዎንታዊ ዜና በዚህ ረዥምና ጭለማ የበረታበት ዋሻ መጨረሻ የሚታየው ብርሃን ጠንካራ የሆነ ነው። ክትባቶች ከሌሎች ከተሞከሩና ከተፈተሹ የማህበረሰብ ጤና እርምጃዎች ጋር ወረርሽኙን ለማቆም እገዛ እንደሚያደርጉ አሁን ተጨባጭ ተስፋ አለ። ሳይንሳዊ ስኬት በፍጹም የሚናቅ አይደለም። በታሪክ ምንም አይነት ክትባት በዚህ ፍጥነት ተዘጋጅቶ አያውቅም። የሳይንሱ ማህበረሰብ ለክትባት ዝግጅት አዲስ ልክ አስቀምጧል። አሁን አለም አቀፉ ማህበረሰብ ለአቅርቦት አዲስ መንገድ መቀየስ አለበት። በክትባት ዝግጅት ወቅት የታየው ጥድፊያ ስርጭቱን በፍትሐዊነት ለማዳረስም ሊኖር ይገባል። እያንዳንዱ መንግስት ዜጎቹን ከወረርሽኙ ለመጠበቅ የሚችለውን ሁሉ ያደርጋል። ነገር ግን ድሃና ተጋላጭ የሆኑ ህዝቦች ክትባቱን ለማግኘት በሚደረገው ግፊያ የመረጋገጥ ስጋት ተጋርጦባቸዋል። ይህ የዶክተር ቴድሮስ አድሃኖም ስጋት በተጨባጭ በዓለም ገበያ ከሚታየው እውነታ የተስማማ ነው። የናጠጡት ሀገሮች ክትባቶቹ ፍቱንነታቸው ተረጋግጦ ስራ ላይ እንዲውሉ ገና ባይፈቀድላቸውም በርከት ያለውን አስቀድመው ለመግዛት እየተስማሙ በዓለም አቀፍ ስርጭቱ ፍትሐዊነት እንዳይኖር አድርገዋል የሚል ስጋት በበርካታ ባለሙያዎች ዘንድ አይሏል። የኮሮና ክትባቶችን በመላው ዓለም በፍትሐዊነት ለማዳረስ ስምምነቶች ቢኖሩም በደሃና መካከለኛ ገቢ ባላቸው አገሮች የሚኖሩ በቢሊዮን የሚቆጠሩ ሰዎች በሚቀጥለው አንድ ዓመት ግፋ ሲልም እስከ ጎርጎሮሳቢው 2024 ዓ ም ሳይከተቡ ሊቀሩ እንደሚችሉ የአሜሪካው ዱክ ዩኒቨርሲቲ ያከናወነው አንድ ጥናት ያሳያል። ለዚህ አንዱ ምክንያት የናጠጡት አገሮች ያላቸው የፈረጠመ የገንዘብ አቅም ነው። የክትባቶቹ ፍቱንነት ተረጋግጦ ስራ ላይ እንዲውሉ ቢፈቀድ እንኳ ዓለም አምርቶ ለገበያ የማቅረብ አቅሙ ውስን ነው። እስካለፈው ጥቅምት ወር ብቻ ከፍ ከፍተኛና መካከለኛ ገቢ ያላቸው ሀገሮች ሊመረቱ የሚችሉ ክትባቶችን አስቀድመው ለራሳቸው ለመግዛት ስምምነት ሲፈጽሙ ለድሃዎቹ ያስቀሩት ውስን መሆኑ የስጋት ምንጭ ነው። የዱክ ዩኒቨርሲቲ ጥናት እንደሚያሳየው በተለይ የናጠጡት ሀገሮች በሰዎች ላይ የሚደረገው ሙከራ ሳይጠናቀቅ ከአምስት ቢሊዮን በላይ ክትባቶች አስቀድመው ገዝተዋል። አሊያም ለመግዛት በድርድር ላይ ናቸው። ህንድ 1.6 ቢሊዮን፣ ብራዚል 200 ሚሊዮን ክትባቶች የመግዛት ስምምነት ከአምራች ኩባንያዎች ፈጽመዋል። ለድሃ አገሮች የቀረው ጥቂት ከመሆኑ ባሻገር የክትባቶቹ ፍቱንነት ገና በይፋ ባለመረጋገጡ የናጠጡት ከአንድ በላይ እጩ ክትባቶችን ለመግዛት ውል እየፈጸሙ የፍትሐዊ ክፍፍልን ነገር ጥያቄ ውስጥ ከተውታል። የዱክ ዩኒቨርሲቲ የጥናት ባለሙያዎች እንደሚሉት ኢትዮጵያ ከአጠቃላይ የህዝብ ቁጥሯ ሀያ በመቶውን ለመከተብ የሚያስችል መጠን ኮቫክስ በተባለው ዓለም አቀፍ ጥምረት በኩል ልታገኝ ትችላለች። በዚህ ጥናት መሰረት ኢትዮጵያ ተጨማሪ ክትባት በእጇ ለማስገባት የምትችልበት መንገድ ግን የላትም። ኮቫክስ ክትባቶችን በፍትሐዊነት ለማሰራጨት በአገሮች መካከል የተፈረመ ስምምነት ነው። የስምምነቱ ፈራሚዎች ስራ ላይ ሊውል የሚችል የኮሮና መከላከያ ክትባትን በፍትሐዊነት ለመከፋፈል ውል ቢኖራቸውም እንደ ብሪታንያ የአውሮፓ ሕብረትና ካናዳ ያሉ አገሮች ከአምራቾች የጎንዮሽ ውል እየፈረሙ የእቅዱን ስኬታማነት ጥያቄ ውስጥ እንደጣሉት የዱክ ዩኒቨርሲቲ ተመራማሪዎች ገልጸዋል። ለዚህ ሁነኛው ማሳያ የአውሮፓ ሕብረት ክትባቶች ቀድሞ ለመግዛት የገባቸው ስምምነቶች ናቸው። በዝግጅት ላይ የሚገኙ ክትባቶችን አስቀድሞ ለማግኘት የተለያዩ ስምምነቶች ስትፈጽም የቆየችው አውሮፓ ትናንት ማክሰኞ ሞዴርና ከተባለ ኩባንያ ሌላ ውል ገብታለች። ይህኛው ውል ከአሜሪካው የመድኃኒት አምራች 160 ሚሊዮን ክትባቶች ለመግዛት የሚያስችል እንደሆነ የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ፎንደርላይን ተናግረዋል። ይህ የኮሮና ክትባትን ለመግዛት የተዋዋል ነው ፣ ስድስተኛ ስምምነት ነው። አንድ ሌላ ለመጨመር እየሰራን ነው። በዓለም የተሻለ የኮረና ክትባት ማደራጀታችን ለአውሮጳውያን በሙከራ ላይ ከሚገኙት ክትባቶች ተስፋ ሰጪዎቹን እንዲያገኙ እድል ይሰጣል። ኡርሱላ ፎንደር ላይን ቅድሚያ ለአውሮፓ መሰጠቱን ቢያረጋግጡም የተቀረውን ዓለም አልዘነጋንም ብለዋል። አውሮፓውያን ደህንነቱ የተረጋገጠ ክትባት እንዲያገኙ ማድረግ አንድ አንገብጋቢ ጉዳይ ነው። ሌላው አንገብጋቢ ጉዳይ በየትኛውም የዓለም ክፍል የሚገኝ ማንኛውም ሰው ክትባቱን የማግኘት እድል እንዳለው ማረጋገጥ ነው። የክትባቶቹ ዋጋም ሆነ ክፍፍሉ ፍትሃዊ መሆን አለበት። ለዚህም ነው በመላው ዓለም ለኮሮና ምርመራ ሕክምናና ክትባት ከአለፈው ግንቦት ጀምሮ 16 ቢሊዮን ዩሮ ለመስጠት ቃል የገባ ነው። ከፍተኛ ገቢ ባላቸው ሀገራት በሚሰጡት የገንዘብ ድጋፍ ዝቅተኛና መካከለኛ ገቢ ያላቸው ሀገራት አሁንና ወደፊት የሚመረቱ ክትባቶችን ማግኘታቸውን ለማረጋገጥ ለተቋቋመው የኮቫክስ ስምምነት አውሮጳ 800 ሚሊዮን ዶላር አውጥተናል። በሳምንቱ መገባደጃ በተካሄደው የቡድን ሀያ አባል አገራት የኢንተርኔት ስብሰባ ዋነኛ አጀንዳ ከነበሩ ጉዳዮች መካከል ይኸው የኮሮና ክትባት ስርጭት ጉዳይና ወረርሽኙ ያስከተለው ዓለም አቀፍ ምጣኔ ሀብታዊ ቀውስ ይገኝበታል። በስብሰባው የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ያደረጉት ንግግር በቡድን ሀያ አባል አገራት ዘንድ የኮሮና ክትባት ስርጭት ፍትሐዊ እንዲሆን መግባባን ለመኖሩ ጥቆማ ይሰጠ ነበር። በቡድን ሀያ አባል አገራት ዘንድ ፍቱን የኮቪድ-19 ክትባት የማግኘት እድል በመላው ዓለም ፍትሐዊና ሚዛናዊ እንዲሆን መግባባት በመኖሩ ደስተኛ ነን። የኮሮና ክትባት ባለቤት ለመሆን በሚደረገው እሽቅድምድም መካከለኛ ገቢ ያላቸው ሀገሮች ከናጠጡት ትከሻ መጋፋት ባይሆንላቸውም የተለያዩ ዘዴዎችን እየተጠቀሙ ነው። በአሜሪካዋ ኖርዝ ካሮላይና ግዛት የሚገኘው የዱክ ዩኒቨርሲቲ ጥናት እንደሚያሳየው ብራዚልና ህንድ በአገራቸው የሚገኙ ግዙፍ የክትባት ማምረቻዎችን እንደ መደራደሪያ ተጠቅመው ክትባቱን እጃቸው ለማስገባት የሚያስችል ስምምነት ፈጽመዋል። ፔሩ በአንጻሩ ከዓለም አቀፉ የኮቫክስ ስምምነት በተጨማሪ የኮሮና ክትባት ሙከራ በዜጎቿ ላይ መካሄዱን እንደ መደራደሪያ ትጠቅማለች። ጋቪ የተባለው ዓለም አቀፍ የክትባት አቅርቦት ጥምረት ኢትዮጵያን ጨምሮ በግላቸው ተደራድረው መሸመት ለማይችሉ ለዘጠና ሁለት አገሮች ክትባት ገዝቶ ለማሰራጨት ሁለት ቢሊዮን ዶላር ገደማ መሰብሰቡን አረጋግጧል። ይሁንና በሚቀጥለው የጎርጎሮሳዊው 2021 ዓ.ም ም አምስት ቢሊዮን ዶላር ያስፈልገዋል። ለጀርመኑ መራሄተ መንግስት አንጌላ ሜርክል በተለይ ለድሃ አገሮች ክትባት ለማቅረብ ምንም አለመደረጉ ያሳስባቸው ይመስላል። ድርድሮቹ በትክክል መቼ እንደሚጀምሩ ለማወቅ ከጋቢ ጋር እንነጋገራለን። እስካሁን ምንም አለመጀመሩ አሳስቦኛል። ገንዘቡ አልቆ ከሆነ እናያለን። አንዳንድ ጊዜ ጀርመን ምንም ማድረግ አትችልም። ይሁንና ጀርመን ዓለም አቀፉን ጥምረት ብቻውን እንዲቆም አታጠርግም። በዚህ ወቅት ግን ትክክለኛውን ነገር ማድረግ ያስፈልጋል። ገንዘብ ሰብስቦ በባንክ ማስቀመጥ ብቻውን በቂ አይደለም። በማደግ ላይ ለሚገኙት ሀገሮች የሆነ ነገር ሊደረግ ይገባል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።